ቁጥራቸው 150 የሚደርስ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በተጫኑባት መርከብ ያለ ፍላጎታቸው በዓለም አቀፉ የፍልሰት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም አማካኝነት ለኢትዮጵያ መንግስት ተላልፈው ተሰጥተዋል፣ ሲል አንድ በጅቡቲ የሚኖር ስደተኛ ለአሜሪካ ድምጽ ገለጠ። ዓለም አቀፉ የፍልሰት ጉዳዮች ተከታታይ ድርጅት አይኦኤም ስደተኞቹ ተላልፈው አልተሰጡም፣ በፍላጎታቸው ጠይቀው የተመለሱ ናቸው ይላል። በሌላ በኩል የተባበሩት መንግስታት ስደተኞች ጉዳይ ኮሚሽን በዚህ ዓመት 79 ሰዎችን በዚህ አካባቢ ሕይወታቸው አልፏል ብሏል። ጽዮን ግርማ ተከታትለዋለች። ስሙን መግለጽ ያልፈለገና ሁኔታውን ስከታተል ነበር ያለ አንድ በጅቡቲ የሚገኝ ስደተኛ ለአሜሪካ ድምጽ እንደተናገረው አንድ መቶ ሀምሳዎቹ ስደተኞች ወደ ኢትዮጵያ የተመለሱት በፍቃዳቸው አልነበረም ይላል። አንድ መቶ ሀምሳ የሚሆኑ የኢትዮጵያ ስደተኛ ከየመን በመርከብ ተጭኖ በአይኦኤም ወደ ጅቡቲ አይኦኤም ተሰጥቶ ነበር። ነገር ግን የተደረገ ጅቡቲ ከደረሱ በኋላ ሌላ ነገር ተፈጠረ። የጅቡቲ መንግስት የኢትዮጵያ ስደተኛ በተለይ ኦሮሞ እና አማራ፣ በቃ ሪሴትልመንቱ ወይስ ክለላ ወይስ ፕሮቴክሽን እንዲያገኙ ስለማይፈልግ ቀጥታ በአይወኒ ጅቡቲ እና ከኢትዮጵያ የተደወሉ ከኢትዮጵያ ኤምባሲ አለ እዚህ ከኢትዮጵያ ኤምባሲ ወደ እነዚህ ስደተኞች የሆነ ፎርም አስሞልቶ ቅዳሜ ያለፈ ቅዳሜ በ አውሮፕላን ወደ ኢትዮጵያ በግብጭ አስገድዶ ተጭኗል ማለት ነው። ወጣቱ እንደሚለው ስደተኞቹ ከየመን ተመዝግበው ጅቡቲ የገቡት መጠለያ ጣቢያ ገብተን ጉዳያችን ያልቃል ብለው እንጂ ተላልፈን እንሰጣለን ብለው አይደለም ይላል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የጅቡቲ ተወካይ ሌልኒ ቪረሳሚ እነዚህ አንድ መቶ ሀምሳ ስደተኞች የተመለሱት በፈቃዳቸው መሆኑን የሚገልጽ አስፈላጊውን ፎርም ሞልተውና ወደ ሀገራቸው መመለስ እንደሚፈልጉ ጠይቀው የተመለሱ ናቸው ብለዋል። እነዚህ ስደተኞች የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው። እኛ ያደረግነው ምንድን ነው? በፈቃዳቸው የመን ላይ መዝግበን ሕክምናና የሥነ ልቦና ድጋፍ ለሚያስፈልጋቸው ድጋፍ አድርገን፣ ከየመን በቀጥታ ወደ ኢትዮጵያ መውሰድ አስቸጋሪ ስለሆነና ሌላም ምንም አይነት መንገድ ስላልነበረ ወደ ጅቡቲ ያመጣ ናቸው አምጥተን ወደ ኢትዮጵያ መለስ ናቸው። ጉዳዩን ስከታተል ነበር ያለው ወጣት ግን ስደተኞቹን የማየት አጋጣሚ እንዳልነበረውና ስደተኞቹ ኢትዮጵያ ከነበረው ሁኔታ አንጻር መመለስ የሚፈልጉ አልነበሩም ይላል። እኔ በአካል የነዛን ሰዎች ማየት ግን አግኝቼ ነበር ይላቅሳሉ። አንዳንድ እንደውም ሁለት ስደተኛ በአጥር የሆነ በሺቦ በሺቦ ተራያ ግቢ ትንሽ ግቢ ውስጥ ነበሩ። ከዛ ሁለት ለማምለት ሲሞክሩ እንዳሁም ተጎድቶ ነበር። አንዱ አምልጧል፣ አንዱ ይዘዋል። ስለዚህ ሪያሊቲ ግራውንድ ላይ ያለው ነገር እንደዚህ በሳ ነው። ስለዚህ የፍልሰተኞቹ ድርጅት የጅቡቲ ተወካይ ለልኒ ስደተኞቹ ማንንም ለማናገር በሚችሉበት ቅርብ ቦታ ስላልነበሩ የተባለው ሀሳብ ከእነርሱ ወጥቷል የሚለውን እንደሚጠራጠሩ ይናገራሉ። ለዋያን የተባለው ስደተኞቹ የነበሩበት ጅቡቲ የሚገኘው መጠለያ ጣቢያ በሶማሊያ ጠረፍ ላይ ያለ በቀላሉ ለመሄድ ምቹ ያልሆነ ቦታ ነው ብለዋል። የዓለም አቀፉ የፍልሰተኞች ድርጅት የየመን ተወካይ ሻባ ሙአሊሚን ስደተኞቹ በፍቃዳቸው የተመለሱ እንጂ በፍጹም ተላልፈው የተሰጡ አይደሉም ብለዋል። አስገድዶ መመለስ ቢሆን ኖሮ የመንግስት እጅ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር። አሁን አንድ መቶ ሀምሳ ስደተኞች በፍቃዳቸው ወደ ኢትዮጵያ መመለሳቸውን ወደ ቀያቸው እንዲገቡ መደረጋቸውን ስደተኞቹም ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር ጭምር የተሰደዱ መሆናቸውን የፍልሰተኛ ድርጅቱ የጅቡቲና የየመን ኃላፊዎች ተናግረዋል። በተያያዘም የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በመቶ ሺዎች የሚቆጠሩ የአፍሪካ ስደተኞች በተለይ ኢትዮጵያውያንና ሶማሊያውያን ራሳቸውን ላደጋ ጋልጠው የጦርነት ቀጠና የሆነችውን የመንን አቋርጠዋል ብለዋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ ባደረሰችን ዘገባ በዚህ ጉዞ በትንሹ ሰባ ዘጠኝ ሰዎች በዚህ አመት ህይወታቸውን ማጣታቸውን ኮሚሽኑ ሪፖርት አድርጓል። ኮሚሽኑ በመጪው ታህሳስ ወር የጉዞውን አደገኛነት የሚገልጽ መረጃን የማሰራጨት እቅድ መያዙንም አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ቃል አቀባይ ዊልያም ስፒንድለር ለአሜሪካ ድምጽ ሲናገሩ፣ የቅስቀሳ ስራው ውጤታማነት ውስን ቢሆንም መረጃውን ለሚጠቀሙበት ጠቃሚ በመሆኑ አደገኛውን ባህር አቋርጠው የመን ሲገቡ ምን እንደሚያጋጥማቸው እናስተምራለን ብለዋል። ከመኖሪያ ቀያቸው በጦርነቶች የሚደርሱባቸውን ጥቃቶችና ድርቅና ረሃብን ሽሽት የሚፈናቀሉና የሚፈልሱ ሰዎችን ጉዞ ማደናቀፍ ወይንም ማጣጣል አይጠበቅባቸውም። እነዚህ ዘመቻዎች ጠቃሚና አስፈላጊ መሆናቸውን ያህል ስደተኞችን ከቤት ንብረታቸው የሚያሸሿቸውን ጉዳዮች ከመሠረቱ ማሻሻልም ይገባል። እነዚህን ጣምራ ጎን ለጎን መተግበር ካልተቻለ ስኬታማ መሆን አይቻልም። አስቸጋሪውን ጉዞ አልፈው የመን የደረሱ ፍልሰተኞች ለጥቃት ይጋለጣሉም ይላሉ። of physical and sexual abuse the privation UNHCR የአካልና የጾታ ጥቃቶች እንደተፈጸሙ መረጃ ደርሶታል። ሰዎችን የጊዜር ውሃና እህል ከመከልከል አንስቶ ጠለፋ፣ የንብረት ዘረፋ፣ በሰቃይ ይዞታ፣ አስገድዶ ሥራ ማሰራት የመሳሰሉት ወንጀሎች በሕገ ወጥ አዘዋዋሪዎችና አደገኛ ወንጀለኞች ይፈጸማሉ። ከዚያም በተጨማሪ የመታሰርና ወደ አገራቸው የመመለስ ዕጣም ይገጥማቸዋል። በግጭቶች መሃል የሰላማዊ ሰዎች ደህንነት አለመጠበቅ አዳዲስ ስደተኞችና ፍልሰተኞችን የሚበዘብዙ አዘዋዋሪዎችና የወንጀል ቡድኖች እንዲስፋፉ በር ከፍቷል። በስደተኞች ኮሚሽኑ ሪፖርት መሠረት ስደተኞቹ ይህን ሁሉ መከራ አልፈው ወደ የመን የሚገቡት የተወሰኑት ወደ ሳውዲ አረቢያ ተሻግረው ስራ ለመስራት ሲሆን፣ የተወሰኑት ደግሞ ወደ አውሮፓ ሀገራት ለመሻገር ነው ይላል።